ለዚህ ነው ከዛ ሁሉ ነገር ውስጥ አውጥተህ እንደዚህ የከተትከኝ? ለዚህ ነው? ንገረኝ። ለዚህ ነው ወይ? በቃ አለቀ። ያንተ ፍቅር እዚህ ድረስ ነው። በጣም ነው የማዝነው። አፍ እግዚአብሔርም፣ በጣም ነው የማዝነው። በቃ በቃ አለቀ።